ኢትዮጵያ የሱዳንና የግብጽ የውጭ ጉዳይና የውሃ ሚኒስትሮች አዲስ ድርድር ኮንጎ ዴሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ ትላንት ጀምረዋል። ድርድሩ እየተካሄደ ያለው በአፍሪካ ሕብረት ጥላ ስር ሲሆን የሕብረቱ የወቅቱ ሊቀመንበር የኮንጎ ፕሬዚዳንት ፊሊክስ አንቷና ቺሴኬዲ ናቸው። የአዲስ አበባው ዘጋቢያችን እስክንድር ፍሬውን መስመር ላይ ይዣለው። እስክንድር እንደምናመሸ፣ በዚህ ጉዳይ ያገኘኸው መረጃ ምን እንደሆነ ስኪል አድማጮቻችን አካፍለን። እንደምናመሸሽ ዚሆች እንዳልሽው የሶስቱ ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮች ናቸው። ኮንጎ ኪንሻሳ ውስጥ ድርድራቸውን የጀመሩት ትናንትና ዛሬም ቀጥሎ ውሏል። ድርድሩ እንግዲህ የኮንጎ ፕሬዚዳንት ፊሊክስ ቺሴኬዲ ናቸው በንግግር ያስጀመሩት የኮንጎ ፕሬዚዳንት እንደምታቂው የወቅቱ የአፍሪካ ህብረት ሊቀመንበር ናቸው ከደቡብ አፍሪካ በመረከብ ማለት ነው ሀገራቱ በአዲስ መንፈስ እንዲደራደሩ እና አንድ ወይም ከዚያ በላይ የሆኑ የተስፋ መስኮቶችን እንዲከፍቱ ጠይቀዋል የኮንጎ ፕሬዚዳንት እያንዳንዱ እድል እንዲጠቀሙበትም አሳስበዋል ተሳታፊዎቹ ለአፍሪካ ችግሮች አፍሪካዊ መፍትሄ ለመፈለግ ፈቃደኛ በመሆናቸውም አመስግነዋል የሶስቱም ሀገሮች ህዝቦች የውሃ የምግብ እና የጤና መብት አላቸው ሲሉም ተናግረዋል ውድድሩ ያው ትናንት ነው የተጀመረው፣ ዛሬም ቀጥሎ ውሏል። ይህንን በተመለከተ ግን እስካሁን ከኢትዮጵያ ወገን የተባለ ነገር የለም። መረጃዎች ግን በተለያየ መንገድ መውጣታቸውን ቀጥለዋል። ግን እስክንድር፣ እስካሁን ባለው ሂደት በግልጽ የሚታወቀው የመንግስታቱ አቋም ምንድን ነው? እንግዲህ ሲሆን የመንግስታቱ አቋም በተለያየ መንገድ እየተገለጸ ይገኛል። ሰሞኑንም ለምሳሌ የግብፁ ፕሬዚዳንት ሰሞኑን በሰጡት አስተያየት ማንም ቢሆን የግብፅን አንድ ጠብታ ውሃ እንዲወስድ አይፈቀድለትም ብለዋል። ያ ከሆነም አካባቢው ታይቶ ወደማይታወቅ አለመረጋጋት ይገባል ብለዋል። ሱዳን ደግሞ ሰሞኑን ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የተባበሩት መንግስታት በአደራዳሪነት እንዲሳተፉ ጥሪ አቅርባለች። ከተባበሩት መንግስታት በስተቀር እንደምታውቁት ዩናይትድ ስቴትስ እና የአውሮፓ ህብረት ከዚህ ቀደምም በታዛቢነት ሲሳተፉ ነበር። የአሁኑ በሱዳን የቀረበው ጥያቄ ግን የተባበሩት መንግስታትን በተጨማሪነት ያስገባ እንደዚሁም የታዛቢነት ሚናቸው ወደ አደራዳሪነት ከፍ እንዲል የሚጠይቅ ነው። የኢትዮጵያን አቋም ስናይ ኢትዮጵያ ከአደራዳሪነት አንጻር ለአፍሪካዊ ችግር አፍሪካዊ መፍትሄ የሚለውን መርህ ትደግፋለች። በሱዳን የቀረበውን ሀሳብም አትቀበልም። ከዚህ ቀደም ዋሽንግተን ላይ በፕሬዚዳንት ዶናልድ ትራምፕ አስተዳደር የተዘጋጀውን ሰነድ አልፈርምም በማለትም ጉዳዩ ወደ አፍሪካ ህብረት እንዲመለስ ማድረጓ ይታወሳል። ሲሆን ነገር ግን አሁን በአፍሪካ ሕብረት አደራዳሪነት እየተካሄደ ያለውን ውይይት ቀጥላለች ኢትዮጵያ። ሌላ ከኢትዮጵያ አንጻር የሚታወቀው አቋም ሰሞኑን በጠቅላይ ሚኒስትሩ እየተገለጸው ነው። እንግዲህ እንደምታውቁት ይህ ድርድር የተጀመረው ሁለተኛው ዙር ሙሌት ሊካሄድ ሶስት ወራት ሲቀሩት ነው። ኢትዮጵያ ሁለተኛውን ዙር ሙሌት ለማካሄድ እየተዘጋጀች መሆኑን በተለያዩ አጋጣሚዎች ገልጻለች። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለፓርላማው ባደረጉት ገለጻም ይህ የሁለተኛ ዙር ሙሌት በተያዘለት የጊዜ ገደብ እንደሚካሄድ ነው የገለጹት እንግዲህ ሁለተኛው ዙር ሙሌት የግንባታው ሂደት የግድ የሚለው ነው የሚቆም ነገር አይደለም ያንንም የምናቆም ከሆነ አንድ ቢሊዮን ዶላር ያሳጣናል ሲሉ ነው ጠቅላይ ሚኒስትሩ ለፓርላማ አባላት ያብራሩት እና በኢትዮጵያ በኩል ያለው አቋም ይሄ ነው እንግዲህ እስክንድር እስካሁን በድርድሩ ላይ ከኢትዮጵያ መንግስት በኩል የተሳተፉትን ለማግኘትና ለማነጋገር ሙከራ ስታደርግ ነበር እና ከምን ደረሰ እንግዲህ በኢትዮጵያ በኩል የኢትዮጵያ የውጭ ጉዳይ ሚኒስትር እና እንደዚሁም የውሃ ሀብት ሚኒስትር ናቸው። በዚህ ድርድር ላይ ጉዳዩ የሚመለከታቸው የኢትዮጵያ ዋነኛ ተደራዳሪ የሆኑትን የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሽ በቀለን በማህበራዊ ትስስር ገጻቸው አማካኝነት ዛሬ ጠዋት ማግኘት ችዬ ነበረ። በድርድሩ እየተሳተፉ እንደሆነ እና ለጊዜው መረጃ መስጠት የሚችሉበት ሁኔታ ላይ እንዳልሆነ ነው እየጠቆሙት። እሳቸውን ለማግኘት የማድረገውን ጥረት እንደቀጠልኩ ነው። እንግዲህ ከእሳቸው ደግሞ ተጨማሪ መረጃ ስናገኝ መለስበታለሁ። እሺ፣ እናመሰግናለን እስክንድር። እንዳልከው ተጨማሪ መረጃዎችን አካተህ በነገው ምሽት ተጨማሪ ዘገባ ታስደምጠናለህ ብለን ተስፋ እናደርጋለን። ለአሁኑ ግን እናመሰግናለን። አመሰግናለሁ። እዚያም አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር የትንታኔው መጽሔት ዝግጅታችን y